SBS Radio። ሀገርኛ ሪፖርት ኢትዮጵያ የህዳሴ ግድብን የውሃ ሞላላት መልክቶ ግብፅ ያቀረበችውን ፕሮፖዛል እንደማትቀበለውና እንደማትደራደርበት አስታወቀች። ፕሮፖዛሉ ኢትዮጵያ በአባይ ውሃ ላይ ያላትን የመጠቀም መብት የሚያሳጡ ቅድመ ሁኔታዎችን ያካተተ ነው ተብሏል። ኢትዮጵያ ግድቡ ከአራት እስከ ስድስት አመት ባለው ጊዜ ውስጥ እንዲሞላ ሀሳብ አቅርባለች። ታላቁ የኢትዮጵያ ህዳሴ ግድቡ አሞላል በተመለከተ ግብፅ መንግስት በኩል የቀረበ ፕሮፖዛል የኢትዮጵያን በአባይ ውሃ የመጠቀም መብት የሚያ የሱዳን የውሃ ሚኒስትሮች የታላቁ ህዳሴ ግድብ የውሃ ሞላለን በተመለከተ ለመንቀር እሑድ መስከረም አራት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በግብጽ ከተማ ካይሮ ተገናኝተው ለሁለት ቀናት ያደረጉት ውይይት ያለ መግባባት ነው የተጠናቀቀው። ውይይቱን በባለሙያዎች ደረጃ ከሁለት ሳምንት በኋላ ሱዳን ላይ ለመቀጠል ግን ከስምምነት ላይ ደርሰዋል። የኢትዮጵያ የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ስለሺ በቀለ የመሩት የልዑካን ቡድን አባል እና የኢትዮጵያ የባለሙያዎች ቡድን ሰብሳቢ ጌዲዮን አሰፋ ለሪፖርተር ጋዜጣ እንደነገሩት በግብጽ በተካሄደው ድርድር ላይ የውይይት አጀንዳ ሆኖ የቀረበው የግድቡን የውሀ አሞላል በተመለከተ ግብጽ ያቀረበችው ፕሮፖዛል ነበረ። ከዚህ ውይይት ቀደም ባሉት ሳምንታት የግብጽ የውሃ ሀብት ሚኒስትር ወደ አዲስ አበባ በመምጣት የህዳሴ ግድቡ የውሃ አሞላልን በተመለከተ ግብጽ ያዘጋጀችውን ፕሮፖዛል በኢትዮጵያ አቻቸው አቅርቦ እንደነበር ያስታውሱት ኢንጂነር ጌዲዮን የሰነዱን ይዘት የኢትዮጵያ ጥቅም የሚጎዳና ና የግብጽ ፍላጎት ብቻ ለማስጠበቅ ቱ ኢትዮጵያ እንደማትቀበለው ለግብጽ ግልጽ ተደርጎ እንደነበር አስረድተዋል። ሰሞኑን በግብጽ በተካሄደው ድርድር ላይ ይኸው ሰነድ በአጀንዳነት ሲቀር ኢትዮጵያ ይህንን ሰነድ የማትቀበለውና እንደማትወያዩበትም እንደማትወያይበትም ግልጽ መደረጉ ገልጸዋል። በግብጽ በኩል ከቀረቡት ሰነዶች የኢትዮጵያ ጥቅም የሚያሳሳውን የተገኘው ይዘት የግድቡ የውሃ ሙሌት ሂደት ወደ ግብጽ የሚፈሰውን ተፈጥራዊ የውሀ መጠን በማይቀንስ መንገድ ይሆናል የሚለው ኢትዮጵያን በውሃ ሀብት የመጠቀም መብት የማያስተብር መሆኑን ኢንጂነር ጊዲዮን እንዳብራሩት ይህንን ይዘት መቀበል ማለት የእዳሴ ግድቡ ለመሙላት በአባይ ገባር ወንዞች ላይም የኢትዮጵያ ልማቶችን ማካሄድ አትችልም እንደማለት ነው። ኢትዮጵያ ውስጥ በአባይ ገባር ወንዞች ላይ የሚካሄድ ልማትም ሆነ የእዳሴ ግድቡ ወደ ግምፅ የሚፈሰው ተፈጥሯዊ የውሃ መጠን እንዲያስጠብቅ የማይችል መሆኑን ለማንም ግልጽ ሆኖ ሳለ በግምጽ በኩል እንደዚህ አይነት ፕሮፖዛል መቅረቡ ግምጽ የራሷን ጥቅም ብቻ ለማረጋገጥ ያዘጋጀችው ስለመሆኑ ያስረዳል ተብሏል። በሌላ በኩል የህዳሴ ግድቡ የውሃ ሙሌት በዝቅተኛ የአየር ንብረተሰባት የግብፅ የአስዋን ግድብ ውሃ ከተወሰነ መጠን በላይ መቀነስ የለበትም የሚል ቅድመ ሁኔታ በግብፅ ፕሮፖዛል ላይ መካተቱ ሌላው የኢትዮጵያን በተፈጥሮ ሀብት የመጠቀም መብት በሌላ ሀገር ጠቅም አለም አጓዜን ላይ የተንጠለጠለ ለማድረግ ታስቦ የተዘጋጀ መሆኑ ተገልጿል። በአጠቃላይ የህዳሴ ግድቡ ውሃ አሞላሉን አስመልክቶ በግብፅ በኩል የቀረበው ሰነድ የሶስቱ ሀገራት መሪዎች እንደ አውሮፓውያን አቆጣጠር በሁለት ሺህ አስራ አምስት በሱዳን የተፈራረሙትን የትብብር መግለጫ ስምምነት ወይም ዲክሌሬሽን ኦፍ ፕሪንሲፕል የሚሰጥ እንደሆነ ኢንጂነር ጌዲዮን ተናግሯል። በዚህ ምክንያት የሶስቱ ሀገሮች የውሃ ሚኒስትሮች ሰሞኑን በግብፅ በተገናኙበት ወቅት ኢትዮጵያ ግብፅ ባቀረበችው ሰነድ ላይ ለውይይት እንደማትቀመጥ ከነ ዝርዝር ምክንያቱ ተገልጾ አቋም መወሰዱን አስታውቋል። በዚህ የሰሞኑ ስብሰባ ላይም በቅርቡ የተሾሙት የሱዳን የውሃ ሀብት ሚኒስትር እንደከዚህ ቀደም ሁሉ የኢትዮጵያን አቋም ደግፈው መቅረባቸውን አረጋግጠዋል። በኢትዮጵያ በኩል ያለን አቋም ሲያስረዱም ግድቡ ከሁለት እስከ ሶስት አመት ባለው ጊዜ ውስጥ መሙላት ይቻላል። ነገር ግን የታችኛው ተፋሰስ ሀገሮች ማለትም ግብፅና ሱዳንን ከግምት በማስገባት ግድቡ ከአራት እስከ ስድስት አመት ባለው ጊዜ መሙላት እንደሚቻል በዝርዝር ሳይንሳዊ ማጣቀሻዎችን ያካተተ የኢትዮጵያ ፕሮፖዛል ለሁለቱም ሀገሮች እንዲቀርብ ተደርጓል ብለዋል። ሰሞኑን በተካሄደው የሶስቱ ሀገሮች የውሃ ሚኒስትሮች ስብሰባ ላይ መግባባት ባለመደረሱ የሶስቱም ሀገሮች ባለሙያዎች ቡድን በአጠቃላይ አስራ አምስት ባለሙያዎች በአውሮፓውያን አቆጣጠር ከሴፕቴምበር ሰላሳ በሱዳን ተገናኝተው የግድቡን ውሀ ሞላል አስመልክቶ ሶስቱም ሀገሮች በቀረባቸው ፕሮፖዛሎች ላይ ተወያይቶ የሚደርሱበትን ውሳኔ ለሶስቱ ሀገሮች የውሃ ሚኒስትሮች ቀርቦ ውይይት የሚካሄድበት መግባባት ላይ መደረሱን ተናግረዋል። በዚህ ሁኔታ ከተጠናቀቀ በኋላ የግብፅ ባለስልጣናት ኢትዮጵያ ድርድሩን እንዳደናቀፈች አድርገው ለመሳል ወደ ሚዲያዎች የመሮጥ የተለመደ ተግባራቸውን የፈጸሙ ቢሆንም ኢትዮጵያ በግብፅ የቀረበውን ፕሮፖዛል ግን በግልጽ ያልተናገሩት መልሶ ራሳቸውን የሚጎዳ እንደሆነ ስለሚረዱት እንደሆነ የተግባራቸው መቆጠባ ለመቻላቸውም በኢትዮጵያ በኩል እውነታውን በመግለጽ ይህንን የግብጾችን የሚዲያ አጠቃቀም ማጨናቀፍ እንደሚገባ እንደሚያምኑም የዘርጌ ሊሆን አስረድተዋል። ኢህአዴግ አሁን ባለው ቁመና እንደማይቀጥል በእርግጠኝነት መናገር ይቻላል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ሸገር አንድ መቶ ሁለት ነጥብ አንድ ኤፍኤም ሬዲዮ ጣቢያ ጋር ሰሞኑን ሰፊ ቃለ ምልልስ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢህአዴግ አሁን ባለው ቁመና እንደማይቀጥል እርግጠኛ ሆኖ መናገር ይቻላል ብለዋል። ከሬዲዮ ጣቢያው አዘጋጅ ከቀረቡላቸው በርካታ ጥያቄዎች መካከልም በምርጫ ሁለት ሺ አስራ ሁለት እሳቸው የሚመሩት ኢህአዴግ መካሄድ እንዳለበት አቋም መግለጹን፣ የምርጫ ቦርድ እንደገና መቋቋሙ መልካም ቢሆንም በዚህ ስለ መኖሩ፣ የፖለቲካ ፓርቲዎች መብዛትና ዝግጅታቸው ደካማ መሆኑ፣ የአክቲቪቶች ሚናና ወሰን አለመታወቅ በየስፍራው ባሉ አለም ረጋገጡ ሰላማዊ ምርጫ ለማካሄድ ማዳገቱ ውጤቱም ሀገሪቱን ወደ ብጥብት ሊያመራት እንደሚችል ሁለቱ የኢህአዴግ ድርጅቶች ወደ ፓርቲ መቀየር ምልክት ሲያሳዩም ግንባሩ ግን የቅርጽ ለውጥ አለማሳየቱንና ከግንባርነት ወደ ፓርቲነት መለወጥን በተመለከተ የቀረቡላቸው ጥያቄዎች ዋና ዋና ውስ ናቸው። ከኢህአዲግ ጉዳይ ጋር በመነሳ ጠቅላይ ሚኒስትር በሰጡት ምላሽ ኢህአዲግ ወደ ጉዳዩ ላይ እየተወያየ መሆኑን ገልጸው ለማለፍ እንደሆነ አስረግተዋል። ምን ይሆናል፣ እንዴት ይሆናል፣ እንዴት ይጀምራል፣ እንዴት ይፈጸማል የሚሉት ጉዳዮች ላይ ደግሞ እየተወያየ ነው ብለዋል። ዴሞክራሲን በሆስፒታል ካልተለማመድን በውጭ ምን ተገብሮ ስለማንችል በውይይት፣ በምክክርና በንግግር የምንወጣው ነው። ግን በጥቂት ጊዜ ውስጥ ውይይታችንን ቋጭተን አንድ ዜና ይዘን እንመጣለን ብለን እናስባለን ብለዋል። ዜና በመጨረሻው ምን ይሆናል የሚለውን የሚወስነው ውይይቱ ስለሆነ ቀድሞ መልኩ ወይም ሰዎች መናገር እንደማይችሉ አስረግተው ግን የሆነ ለውጥ ማድረጋችን አይቀርም ብዬ ተስፋ አደርጋለሁ ሲሉ ተናግሯል። ይህንን እና ሌሎች ከላይ የቀረቡላቸው ጥያቄዎችን አስመልክቶም ሰፋ ያለ ውይይት ማድረጋቸው ተዘግቧል። ይህ ውይይትም በክፍል አንድ እና በክፍል ሁለትም በሬዲዮኑ አማካኝነት እየቀረበ ይገኛል። ወደ ሌላ ዜና ስናመራ በምዕራብ ወለጋ መንዲ ከተማ በሚገኘው የሀገር መከላከያ ሰራዊት ካምፕ ላይ የተወረወረ ቦምብ አንድ ሰው ሲገደል በርካቶችን እንዳቆሰለ ተነገረ። የመንዲ ከተማ ሰላምና ፀጥታ ቢሮ ኃላፊ አቶ አለሙ ጉዲና ለቢቢሲ እንደተናገሩት ከትናንትና በስቲያ ጠዋት የተወረወረ ቦምብ የአንድ ሰው ሕይወት ከመጥፋቱም በላይ በርካቶችን አቁስሏል ብሏል። የመንዲ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር አዳም ኦልጅራ በቅድሚያ ሶስት ሰዎች ቆስለው ወደ ሆስፒታል መጡ ጊዜ ደግሞ ህይወቱ ያለፈ ሌላ ሰው መጣ በማለት ተናግረዋል። ህይወቱ ያለፈው መሆነ ጉዳት የደረሰባቸው ከቦምብ ፍንጣሪ መሰለ ያሉት ሜዲካል ዳይሬክተሩ ቀውስ ለ ወደ ሆስፒታል የመጡት ህክምና ተደርጎላቸው በሆስፒታል እንዲወጡ ተደርጓል ብሏል። ከቦምብ ፍንዳታ ጋር በተያያዘ በቁጥጥር ስር የዋለ ተጠርጣሪ እንዳለ የተጠየቁት አቶ አለሙ እስካሁን አልታወቀም እያጣራን ነው ብሏል። በምዕራብ ወለጋ የምትገኘው የጉሊሶ ከተማ ከንቲባ አቶ አበበ ተካልኝ እሑድ ዕለት ማታ በመኖሪያ ቤታቸው የደጃፍ ላይ ታጣቂዎች መገደላቸው ይታወሳል። ቅዳሜ ምሽት አንድ ሰዓት ገደማ በቄለም ወለጋ ዞን ጊዜማ ከተማ ሁለት ሰዎች በጥይት ተመተው መገደላቸውን ነዋሪዎቹ ተናግረዋል። በምዕራብ ኦሮሚያ በዚህ መሰሉ ግድያ ምክንያቶች የነዋሪ ህይወት እለት በእለት ተቆቃ የተሞላበት መሆኑን ቢቢሲ ያናገራቸው ግለሰቦች አስረድተዋል። በምዕራብ ኦሮሚያ ይህንን የመሰሉ በነዋሪዎችና በመንግስት ኃላፊዎች ላይ የያዘ ዜናም። በአማራ ክልል በኦሮሞ ብሔር አስተዳደር ልዩ ዞን ባቲ ከተማ የአማራ ክልል ልዩ ኃይል ካምፕ ላይ ቀዳሚ ለት ቦምብ ተወርብሮ እንደነበረ የዞኑ ጸጥታ ቢሮ ኃላፊ አቶ ሁሴን አህመድ ለቢቢሲ ተናግረዋል። ቦምቡን ማን እንደወረወረ የታወቀ ነገር የለም ያሉት አቶ ሁሴን የተወረወረ ቦምብ በሰው ላይ ምንም አይነት ጉዳት አለማድረሱን ጨምረው ተናግረዋል። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ስልምና ጉዳዮች ጠቅላይ ምክር ቤት ተወካዮች ጋር ተወያዩ። በውይይቱ የኢትዮጵያ ሰላምና መፍትሄ አፈላላጊ ኮሚቴ አባላት በመሳተፋቸውን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘ መረጃ ያመለክታል። አባላቱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ለማክበር ከመስቀል በዓል በፊት በሚደረግ ተናፈል በመሳተፍ ያላቸውን ፍላጎት ገልጿል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በተከበሩ የሙስሊም በዓላት ላይ መስጊዶችንና የበዓል ማክበሪያ ስፍራዎችን በማጽዳት መሳተፍ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 Subscribe to our regular podcasts on iTunes.